ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጥቅምት 142011 14 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ ክቡራትና ክቡራን፣ እንደምናመሻችሁ እያስተናገድናችሁ ያለ ነው ሰሎሞን አባትና ጤና ይስጥልን። ቆንጅ ይታየንን የራያን የማንነት ጥያቄ በማንሳታችን በደል ተፈጸመብህን? ይላሉ የጉዳዩ አስተባባሪዎችና አንዳንድ የአላማጣ ነዋሪዎች። በአሁኑ ሰዓት ልዩ ኃይል ከመጥም በላይ ገብቶ ማንኛውም ዘግቶ እየተደበደበ በባላ መስመር በሚባል እየተደበደበ እዛ ተወላጅ ሆነ ሰው እየታፈነ እየሄደ ነው። አቶ ደጀኔ አሰፋ የአላማጣ ነዋሪ ናቸው። የራያ አላማጣ ወረዳ አስተዳዳሪ ምላሽ ይሰጣሉ። የተፈናቀሉ ሰዎች እንዳሉ የማውቀው ነገር የለኝም። በእኛ በኩል የተፈናቀሉ ሰዎችን አላቅም እያልኩ እኮ ነው። ድንቅ አይደለም። እንዲህ አማርኛ በአብይ ርዕስ ዘገባለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የዩናይትድ ስቴትስ ምስጢራዊ አገልግሎት ፈንጂ ሊኖራቸው ይችላል ተብለው የተጠረጠሩ በፖስታ ቤት የተላኩ ጥቅሎችን እንዳከሸፈ አስታውቋል። አንደኛው ለቀድሞ ፕሬዚደንት ባራክ ኦባማ፣ ሁለተኛው ደግሞ አቻምና በተካሄደው ፕሬዚደንታዊ ምርጫ ለተሸነፉት ለሂለሪ ክሊንተን የተላኩ እንደነበሩ ነው የታወቀው። የአሜሪካ ድምጽ ሬዲዮ ዘጋቢ ኬን ብሬድሜር ያጠናቀረውን ዘገባ አዳነች ፍሳይ ታቀርባለች። የሲኤንኤን ስቱዲዮዎች ባሉበት ኒውዮርክ ከተማ በሚገኘው ታይም ወርነር ሴንተር የፖስታ ክፍል ውስጥ ዛሬ ተጠርጣሪ መሳሪያ በመገኘቱ በሰዓታት ውስጥ ሰዎች ከአካባቢው እንዲወጡ ተደርጓል። የኒውዮርክ ፖሊስ ጽህፈት ቤት ጉዳዩን በቁጥጥር ስር አውያለሁ ብሎ እንደሚያምን ሲኤንኤን ገልጿል። ወደ ሂለሪ ክሊንተን የተላከው ዕቃ የተገኘው ትላንት ሲሆን ከኒውዮርክ ከተማ ወጣ ብሎ በሚገኘው መኖሪያ ቤታቸው አጠገብ የፖስታ ምርመራ ክፍል እንደተያዘ ምስጢራዊ አገልግሎቱ ተናግረዋል። ወደ ቀድሞ ፕሬዝደንት ባራክ ኦባማ የተላከው ደግሞ ዋሽንግተን ዲሲ እንደተጠለፈ ምስጢራዊው አገልግሎት ገልጿል። ኒውዮርክ ታይምስ ጋዜጣ እንደሚለው ወደ ሂላሪ ክሊንተን የተላከው መሳሪያ በያዝነው ወር ኒውዮርክ ከተማ በሚገኘው በጆርጅ ሶሮስ መኖሪያ ቤት ውጭ በፖስታ ሳጥን የተገኘው አይነት ነው። ጆርጅ ሶሮስ በልገሳ ተግባራቸው የሚታወቁ ለዲሞክራሲያዊ ፓርቲ ተወዳዳሪዎች ብዙ ገንዘብ የሚያበረክቱ ባለሀብት ናቸው። በቅርቡ በፕሬዚደንት ኦባማ፣ በፕሬዚደንት ክሊንተን የውጭ ጉዳይ ሚኒስትር በነበሩት ሂለሪ ክሊንተንና በሌሎችም እውቅ ሰዎች ላይ ተሞክሮ የነበረው የጉልበት ጥቃትን እናወግዛለን ብለዋል የዋይት ሀውስ ቤተ መንግስት ቃል አቀባይ ሴራ ሳንደርስ። እንዲህ አይነቱ የሽብር ስራ እኩይ ተግባር ነው። ይህን የፈጸመ ማንኛውም ሰው በህግ ተጠያቂ ይሆናል ሲሉ ቃል አቀባዩ አስገንዝበዋል። የዩናይትድ ስቴትስ ምስጢራዊ አገልግሎትና ሌሎች ህግ አስከባሪ አገልግሎቶች ጉዳዩን እየመረመሩ ናቸው። ማንኛውም በእነዚህ ፈሪዎች ምክንያት አደጋ ሊገጥመው የሚችል ሰውን ለመጠበቅ አስፈላጊውን እርምጃ እንወስዳለን ሲሉም የዋይት ሀውስ ቃል አቀባይዋ አስገንዝበዋል። የኢትዮጵያ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ነገ ሁለተኛ ልዩ ስብሰባቸውን ሲያካሂዱ ፕሬዚደንት ሙላቱ ተሾመን መልቀቂያ እንደሚቀበልና አዲስ ፕሬዚደንት ይሾማል ተብሎ እንደሚጠበቅ የሀገር ውስጥ የዜና ማሰራጫዎች የምክር ቤት ምንጮችን ጠቅሰው ዘግበዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሶስተኛው ፕሬዚደንት ዶክተር ሙላቱ ተሾመ ለተተኪያቸው በምክር ቤቶቹ ጉባኤ ፊት ነው ነገ ሥልጣን ያስረክባሉ ተብሎ የሚጠበቀው። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በቅርቡ ላዋቀሩት አዲስ ካቢኔ 55 ሚኒስትር ደኤታዎችን መሾማቸው ተገልጿል። ኤርትራ በቅርቡ ከኢትዮጵያ ጋር የደረሰችው የሰላም ስምምነት ለሁለቱ ሀገሮችና ለክልሉ አዎንታዊነት ያለው እርምጃ መሆኑን የተናገሩት የተባበሩት መንግስታት ድርጅት የሰብአዊ መብት ኤክስፐርት፣ ይሁን እንጂ ኤርትራ ሰብአዊ መብቶችና በመልሶ ግንባታዋ ዜጎቿ ሁሉ እንዲሳተፉ በመፍቀድ ረገድ ብዙ ማከናወን ይኖርባታል ሲሉ አስገንዝበዋል። የኤርትራ የሰብአዊ መብቶች ልዩ ራፖርተር ሺላ ኬተሩት ለድርጅቱ ጠቅላላ ጉባኤ ባደረጉት ንግግር የኤርትራ መንግስት የተቃውሞ ድምፅ የሚያሰሙን ማሰር ወይም በኃይል ደብዛቸው ማጥፋቱን ቀጥሎበታል ብለው ይሄ ደግሞ ውይይትና ወሳኝ ክርክር እንዳይካሄድ የሚያፍን አድራጎት ነው ብለዋል። ሺላ ኪተሮት ሰብአዊ መብት የሰላም አስኳል ነው በሚል ርስ ባቀረቡት ሪፖርታቸው የኤርትራ ሕዝብ የሀገሩን የወደፊት አቅጣጫ ለማስተካከል ሙሉ ተሳትፎ እንዲኖረው ምህዳሩ ካልተከፈተለት ሀገሪቱ ወደፊት የምታቀናበት ይህ ነው የሚባል መንገድ አይኖርም ነው ያሉት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ ኢስታንቡል በሚገኘው የሳዑዲ አረቢያ ቆንስላ ውስጥ በተገደለው ሳዑዲ አረቢያዊ ጋዜጠኛ ጀማል ካሾግዢ ግድያ ውስጥ እጃቸው አለ ያለቻቸውን የሀያ አንድ ሰዎችን የቪዛ ፍቃድ ሰረዘች። በሌላ በኩል ግድያውን አስመልክቶ የተለያዩ ሐሳቦች የሰነዘሩት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በበኩላቸው ለሳዑዲ አረቢያ እጅግ ከፍተኛ መጠን ያለው የጦር መሳሪያ ለመሸጥ ቀደም ሲል ያደረጉትን ስምምነት በተናጠል ከመሰረዝ ይልቅ ከሀገሪቱ ምክር ቤት ጋር በቅርበት መስራት የሚመርጡ መሆናቸውን ተናግረዋል። ከዩናይትድ ስቴትስ ማለት ነው። ቪክተር ቢቲ ያጠናቀረው ዘገባ አለ። አሉላ ከበደ ያቀርበዋል። ጉዳዩን አስመልክቶ የዩናይት ስቴትስ ምክር ቤት አባላት ጠንከር ያሉ ሐሳቦች አሏቸው ያሉት ፕሬዚዳንት ትራምፕ የንግድ ልውውጡንም ተጠያቂ የማድረጉንም ሁለቱንም የሚመለከቱ ናቸው ሲሉ አስረድተዋል። የመዋዕለ ነዋይ ፍሰቱ እንዳይቋረጥ ሲሉ አንዳንድ የምክር ቤት አባላት አሳስበውኛል። ያ ማለት ግን ጉዳዩን በሚመለከት ምንም አያደርጉም ማለት አይደለም። ለወንጀሉ ተጠያቂ የሚያደርግ የሆነ ቅጣት፣ ምንም ይሁን ምን መቀጮ መኖር አለበት። አንዳንዶች ደግሞ የሚመጣውን የመዋዕለ ነዋይ የ450 ቢሊዮን ዶላር የማይፈልጉ መሆናቸውን ነግረውኛል። ያ ያላዋቂ ሐሳብ ይመስለኛል። ይሁን እንጂ እንደዚያ የሚያስቡም አሉ። ስለሆነም በመጨረሻው መውሰድ ያለብንን እርምጃ አስመልክቶ በትብብር አብረውኝ እንዲሰሩ ለዩናይትድ ስቴትስ ምክር ቤት አባላት ነው ውትወታ የማሰማው። የምክር ቤቱ አባላት ጉዳዩን መርምረው ከአንዳች ምክር ሀሳብ ጋር እንዲመለሱ ነው የምፈልገው። የምክር ቤቱ የሁለቱ ተቀናቃኝ ፓርቲ አባላት የጋራ ውሳኔ የጋራ ምክር ሀሳብ እንዲሰጡኝም እሻለሁ ሲሉ አክለዋል። ፕሬዚዳንቱ በሪያድና በሳውዲው ልዑል አልጋ ወራሽ ሙሐመድ ቢን ሳልማን ላይ ተጨማሪ ቅጣት እንዲጣል የጠየቁ የዩናይትድ ስቴትስ ምክር ቤት አባላት ልዑሉን ራሳቸውን በወንጀሉ ተጠያቂ ያደርጋሉ። ወንጀሉን ለመሸፋፈን የሳውዲ መንግስት ለቀናት ያደረገውን ጥረት ከንቱ ሲሉ የተቹት ፕሬዚዳንት ትራምፕም ለዎል ስትሪት ጆርናል ጋዜጣ በሰጡት ቃል ጉዳዩን የሚከታተሉት በተለይም ደግሞ በአሁኑ ወቅት እየተካሄደ ያለውን የሚያካሂዱት ልዑሉ ናቸው። ስለሆነም ነገሮችን የሚያስፈጽም ወገን ካለ እርሳቸው ናቸው ብለዋል። ይህ አባባላቸው ግን ልዑሉን ተጠያቂ እያደርግ እንደሆን አልተብራራም። በሌላ ተያያዥ ዜና ብሪታንያም በጉዳዩ እጃቸው አለበት ያለቻቸውን ሰዎች የቪዛ ፈቃድ ዛሬ ሰርዛለች። ሌሎችም ምዕራባውያን አገሮች በሪያድ ላይ ተጨማሪ ቅጣት ለመጣል በማጤን ላይ መሆናቸው ተመልክተዋል ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል አሁን አጠር አጠር ያሉ ዜናዎችን ቆንጅት ታሰማናለች የመን ውስጥ የተደቀነውን ቸነፈር እየታገሉት ያሉ የሰብአዊ መብት የሰብአዊ ረዴት ሰራተኞች እየተሸነፉ ነው ብለው ያስጠነቀቁት የተባበሩት መንግስታት ድርጅት የሰብአዊ ረዴት ዋና ኃላፊ አስራ አራት ሚሊዮን ህዝብ በከባድ ቸነፈር በቅርቡ ሊመታ ይችላል ሲሉ አስጠነቀቁ። ማርክ ሎኮክ የመንግስታቱ ድርጅት የጸጥታ ምክር ቤት ፊት ባደረጉት ገለጻ እጅግ ግዙፍ የሆነ ቸነፈር የመን ላይ አፍጥጦ መጥቷል ብለዋል። የግዝፈቱና የክብደቱ መጠን ማናቸውም የሰብአዊ እርዳታ ባለሙያ በስራ ዘመኑ ገጥሞት የማያውቅ እንደሆነ ነው ያስገነዘቡት። የተባበሩት መንግስታት ድርጅቱ ባለስልጣን የመን ላይ የተደቀነውን አደጋ በተመለከተ ሲያስጠነቅቁ ይሄ የመጀመሪያቸው አይደለም። ባለፈው የአውሮፓውያን አመት ሁለት ጊዜ ማስጠንቀቂያውን የሰጡ ሲሆን ያኔ የሰብአዊ እርዳታ ምላሹ በከፍተኛ መጠን በማደጉና ሳዑዲ አረቢያ የምትመራው ህብረት የየመን ወደብ ከበባውን በመግታቱ እጅግ የከፋ ይከፋ የነበረውን ሁኔታ ለመከላከል ተችሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ጥቅምት 14 2011 ዓ ም ምሽት ፕሮግራም ነው። እኔ አማራ ነኝ እኔ ኦሮሞ ነኝ እኔ ትግራይ ነኝ ምናምን ብለው በዘር ሳይከፋፈሉ በደረሳቸው ደ ተስማምተው በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው ተጋግዘው አብረው እያጠኑ አብረው ተምረው በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው የባህር ዳር ዩኒቨርሲቲ ተማሪ ፋንታዬ ታዬ ነች በመጽሔት ዘገባ ውስጥ ትመለሳለች በፍሎር ኦፍ ኮንግረስ ኮንግረስማን ካርናሃን ተነስተው አይራይዝ ብለው ስለ እኔ ንግግር አድርጓል እውቅና ሰጥተውኛል ያም በዩኤስ ፕሪንቲንግ ፕሬስ ታትሞ ጉጉል ላያለ ይመስለኝ በዩናይትድ ስቴትስ ሚዙሪ ግዛት የሴንት ሉዊስ ኢትዮጵያውያን ማኅበረሰብ የጀግና ሜዳሊያ የሸለሟቸው አቶ ገድሉ መታፈሪያ ናቸው የሰማችኋቸው በምሽቱ ኢትዮጵያውያን በአሜሪካ ዝግጅት ይዘናቸዋል አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ፣ የራያን የማንነት ጥያቄ በማንሳታችን በደል ተፈጸመብን ይላሉ የጉዳዩ አስተባባሪዎችና አንዳንድ የዓላማጣ ነዋሪዎች። እነዚህንና ይህን በመጠየቃችን ከመኖሪያችን ተፈናቀልን ያሉ ወጣቶችን አነጋግረናል። የአካባቢው የመንግሥት ባለሥልጣናትም የበኩላቸውን ነግረውናል። አዲሱ አበበ ሁሉንም የሚያካትት ዘገባ ይዟል። የራያ የማንነት ጥያቄ ቆየት ያለ ያወዛገበ፣ ሕይወትም የጠፋበት ጉዳይ ነው። ጥያቄዎቹም እኛ ራያ እንጂ ትግሬ አይደለንም፣ ላለፉት 27 ዓመታት ያለ ፈቃዱ ትግራይ ውስጥ ተካሎ የኖረው ራያ ማንነቱ ታውቆና ተመልሶ ሰብዓዊና ዲሞክራሲያዊ መብቱም ተጠብቆና ተከብሮ ወከባውም ቆሞ በማኅበራዊ ኑሮውና መስተጋብሩ አንድ ከሆነው ከወሎ ሕዝብ ጋር በአማራነቱ እንዲቀላቀል እንፈልጋለን የሚሉት እኛን በስልክ ያነጋገሩን የራያ ሕዝብ የማንነት ጥያቄ አስተባባሪው አቶ አገዘው ህዳሩ እና ጸሐፊው አቶ ጌታቸው ደሳሌ ናቸው። ለመሆኑ ይሄ የራያ ሕዝብ የማንነት ጥያቄ ዛሬ ምን ደረጃ ላይ ነው? አቶ ጌታቸው ይጀምራሉ፣ አቶ አገዘው ያክሉበታል። የማንነት ጥያቄውን ይሄ መንግስት ሲገባ ጀምሮ ነው ስንጠይቅ ነበር። የቱ መንግስት? ቲፒኤልኤፍ ትህነግ ከገባ ጊዜ ጀምሮ ስንጠይቅ ነበረ። እንደው ለምሳሌ ያህል በአስራ ዘጠኝ መቶ ዘጠና ሶስት አመተ ምህረት ሁለተኛ አመት የዩኒቨርስ ተማሪ ያለው ዶክተር ደብረጽዮን ሲሆን ማይጨው ላይ የተማሪ ስብሰባ ተደርጎ፣ ለማጣ የዋጃ እና አጠቃላይ የራያ ልጆች ስንጠይቀው አስታውሳለሁ እና መልስ ሳይኖራቸው ዝም ብለው አፍነው የኖሩት እና በየአመቱ ሁሉ ጊዜም ተማሪ ይጠይቃቸዋል እና በአሁኑ ሰዓት ያለው ሁኔታ ምንድን ነው? ገበሬው እና ተማሪው አጠቃላይ ዚ አካባቢ በከፍተኛ ስጋት ላይ ነው ያለው። ዋጃና አካባቢ አፈናቅለዋቸዋል። ምንድን ነው ያደረጉት? አሁን ሚሊሻውን በማሰልጠን በተለየ መልኩ ወከባ እንዲያደርግና ከዋጃና አካባቢው ከዋጃ ከአየር ማረፊያ ከጨለቆት እና ሰሌን ውሀ እዚ አካባቢ ያለው ወጣት አሁን ከአራት መቶ በላይ ወጣት ቆቦ በስደት ነው የሚገኘው ስ አቶ አገዘው ራ ሰማንያ አምስት ነው የአካባቢ ወደ ትግራይ እንዲካለል የተደረገው ከአስራ ዘጠኝ ሰማንያ አምስት አመተ ምራት ተወላጆች የወፍላ ወረዳ ተወላጆች መካለል የለብንም የአካባቢ ራያ አዘቦን ሳይጨምር ራያ አላማጣ ና ወፍላ ወረዳ እነዚህ ሁለት ወረዳዎች ወደ ትግራይ እየተካለሉት በአስራ ዘጠኝ ሰማንያ አምስት አመተ ምረት ነው። አስራ ዘጠኝ ሰማንያ አምስት አመተ ምረት ሲካለሉ አውራጃው በአጠቃላይ ከየ ገበሬ ማህበሩ ሰዎች ተውጣጥተው በወረዳ እና በዞን ደረጃ በክልል ደረጃ መፍትሄ ስላልተሰጣቸው ወደ ፌዴራል አንካለልም፣ በታሪክም የትግራይ አካል ሆንን አናውቅም። በባህልም በወግም በስነ ልቦናም በትውልዳችንም ከወሎ ክፍለ ሀገር ነው ትስስራችን በሚል ጥያቄ በመጠየቃቸው ምክንያት ወፍላ ወረዳ ኮረም ከተማ ውስጥ አደባባይ በአደባባይ ተረሽነዋል። መቼ አስራ ዘጠኝ ሰማንያ አምስት ዓመተ ምህረት አቤት ለማለት ለዛሬ ሰላማዊ ሰልፍ ብንጠራ እንዳታደርጉት ተብለን ተከለከልን ብለዋል አቶ አገዘው። የአዲስ አበባ የፀጥታ ሁኔታ በጣም አስጊ ደረጃ ላይ ስለሆነ ያለው መንግስት ምንም አይነት ሰልፍ እንዳይደረግ ተከልክለዋል። እስከ ጥቅምት ሰላሳ ሚል ነበር የተሰጠን ከአዲስ አበባ መስተዳደር። አሁን በዚህ ምክንያት ዛሬ ልናደርገው የነበረውን ነገር ተርዘነዋል። ሰልፍ ፍቃድ አይፈልግም ማሳወቅ ብቻ ነው ብትባሉ ምን ትላላችሁ? እሱን ነበር ያልነው። እኛም ከእነሱ ጋር በተነጋገርንበት ወቅት የነገሩን መረጃ ለእኛ አሳማኝ ሆኖ ስለተገኘ ነው። ለመሆኑ ዛሬ የዓላማጣ አካባቢ ምን ሁኔታ ላይ ይገኛል? እንደገና አቶ አገዘው። አሁን በተጨባጭ ህብረተሰባችን እያለቀ ነው። ወጣቶች፣ ሽማግሌዎች፣ አዛውንቶች፣ ነጋዴዎች ከሁሉም የህብረተሰብ ክፍሎች ሰው የሞተ ነው ያለው፣ እየተጨፈጨፈ እየተደበደበ ነው ያለው። አሁን አላማጣ ከተማ ምድረበዳ ሆናለች። ፖሊስ ብቻ ነው የሚንቀሳቀስባት፣ የዛ ክልል ልዩ ኃይል ነው። አሁን አሁን አሁን ራሱ ከሶስት ከአራት ደቂቃ በፊት ሰዎች አግኝቼ ይህንኑ ነበር የሚነግሩኝ ና ምድረበዳ ሆናለች። ወጣቱ በሙሉ ማሽላ ውስጥ ነው ያለው። ወደ ቆቦ ከተማ መጥቷል ብዙ የዛ አካባቢ አዛውንቶች ነጋዴዎች፣ ከመደበኛ የንግድ ስራቸው ውስጥ ምንም ነገር ፖለቲካል የሆነ አስተዋጽኦ የሌላቸው ሰዎች ሁሉ በየቦታው እየታፈሱ እየሄዱ ነው ያሉትና የምንጠይቀው የማንነት ጥያቄ ሰላማዊ በሆነ መንገድ ብንጠይቅ ፌደራል መንግስት፣ የክልሉ ልዩ ሀይል ና የክልሉ መንግስት በህብረተሰቡ ላይ የሚያደርሰውን ጫና እንዲቀንስልን፣ ማህበረሰቡ ከእንደዚህ አይነት የፖለቲካ ጫና ነጻ እንዲሆን ለማድረግ ፌደራል መንግስትም የሰጠው መልስ የለም። መከላከያውም ገብቶም ቢሆን ምንም የተሻለ ስራ አልሰራም ልክ እንደ ልዩ ኃይሎቹ ደብድቦ ነው የሚወጣው። መንገድ ጠባቂ ነው አስፋልት ጠባቂ ነው የሆነው መከላከያውም። ገብቶ ይህንን ሁሉ ለማመላከት የፌዴራል መንግስትም ኢንተርናሽናል ኮሚኒቲውም ይህንን ጉዳታችን እንዲያውቅልን ለማድረግ ነው ወደ ሰልፍ እንወጣለን ብለን አስበን የነበረው። አቶ ደጀኔ አሰፋ እዚያው አላማጣ የሚገኙ ናቸው። የአይን ምስክር ያህል ጉዳዩን በቅርብ አውቀዋለሁ ይላሉ። ያለው ሁኔታ ራሳቸው ያመጡት ጦሳ የራሳቸው ችግር እንጂ የራያ ሰው ወይም የራያ ወጣት፣ የራያ ጥነኛ፣ የራያ አዛውንቶች፣ ሽማግሌ፣ ሴቶች ጉዳይ አይደለም። ጥያቄ የማንነት ጥያቄ የለም የሚለው የህወሀት ጉዳይ ነው። የራያ ህዝብ ጉዳይ አይደለም። የራያ ህዝብ የማንነቱን ጥያቄ ሲጠይቅ ከስር ነው የጀመርነው። ወረዳ እስከ ዞባ እስከ ክልል ብሄር ነው። ሆስፒታል ላይ አራት ሰው ሙተዋል። አንድ ሰው ታሳይ ደርስ ሙተዋል። አራት ሰው ዝዝራቸው ይታወቃል። አንዱ ወደ ትግራ ስለሞተ ዝዝሩን አላ ያገኘ ነው። ሁለት ሰው ውጭ ላይ ሳወድቀው ወደ ሆስፒታል አልገቡም። ሁኔታው አሁን እንዴት ነው? አላማጣ አሁን በአሁኑ ሰዓት ልዩ ኃይል ከመጥን ከመጥን በላይ ገብቶ ግብ አይሸጥም፣ ምን አይሸጥም፣ ምንም አይባልም። ማንኛውም ዘግቶ እየተደበደበ ራስ ያለው ሰው የራያ ተወላጅ የራያ እዛ ተወላጅ የሆነ ሰው እየታፈነ እየሄደ ነው። አሁን ድረስ አሁን ድረስ አላስቋረጠ ነው አሁን ድረስ ማለት ነው። ወጣቶቻችን ተሰደዱ የሚሻሻል ነገር ስለሌለ ሁላችንም ወደዚያው ነን፣ ወደ ስደት፣ ወደ ሽሽት ይላሉ አቶ ደጀኔ በማከል አምሳ ስድስት ወጣት ቆቦ ከተማ ገብቷል፣ አሁን በለት በአሁን እለት ገብቷል። ዘጠና ሁለት ወጣት ግን ማሽላ ውስጥ አሉ። ሌላ ወጣቱም ወደ ግራ ካሱ የሚባል ቦታ፣ ወደ ጃሃን የሚባል ቦታ፣ ኪዳና የሚባል ቦታ ከሰክስ ጎን ያለው ወጣት የሚባል ከከተማው አንድም አንድም የለም ወደ ወጣቶቿ እኔም ኮ ተፈላጊ ነ ከባድ ተፈላጊ እኮ ነ እና ስለ ስለዚህ ሊሸሹ ነው። አዎ እንዴ። መልስ ማዳን ግድም ነው አድነ ነው እኮ። አንድን ነገር ትጋፋ አንድን የምትጋፈጠውም የምትጋፈጠው ተሸሽገ ወዳሉት አንዳንድ ወጣቶች ስንደውል በመቶዎች የሚቆጠሩ ከዋጃ ከጥሙጋ ከረዥም ኮራራ የተሰደዱት በቆቦ አንድ ትምህርት ቤት ውስጥ ተጠልለው እንደሚገኙ ገልጠውልናል። በቅድሚያ ወጣት አወል ሰይድ። የምኖርበት ራያን ለማጣ ወረዳ ዋጃ የምትባል ቀበሌ ነው የምኖረው። የህወሀት ልዩ ሀይሎች ትግራይ ክልል በኛ በምኖርበትም በራያን ለማጣ ወረዳ ዋጃ በምትባለው ከተማ ዋጃ፣ ጥሙጋ ያለን ወጣቶችን ለማፈን የሐሰት የፍርድ ቤት ወረቀት በመያዝ ለማፈን የአስራ አምስት ወጣቶችን የሚሆን ነበረ። ለምንድን ነው የሚያፍኗቸው? ለውጡን ደግፈን ማለት የዶክተር አብይን ወደ ስልጣን ከመጣበት ጀምሮ የራያ ማህበረሰብ በተለይ ደግሞ በአጃጥም አየር ማረፊያ አካባቢ የምኖረው የራያን ለማጣ የደቡብ ትግራይ አካባቢ ያለ ምን እነዚህ ነዋሪዎች ሰላማዊ ሰልፍ ወጥና የድጋፍ ሰላማዊ ሰልፍ ማለት የትግራይ ክልል ባለስልጣናት ደግሞ አላስደስታቸው። ምክንያቱም እነሱ በተቃውሞ ባለመደመር ስለሆነ ያሉት እኛ ተደምረናል በማለታችን አላስደስታቸው። አብዱ ደረስ የሚባል ጓደኛችን ላይ የቀኝ ፍሬውን ተኩሶ በመምታት የቀኝ ፍሬው ከጥቅም ውጭ ነው ወጥቷል። በሕይወት አለ? አዎ በሕይወት አለ። ግን የቀኝ ፍሬው ወጥቶ ከጥቅም ውጭ ሆኗል። ግን ሰልፍ፣ የድጋፍ ሰልፍ በመውጣታችሁ ነው ይሄ ተቃውሞ የተነሳው? አዎ በዛው ላይ የማንነት ጥያቄዎችንም ስለጠየቀን፣ ማለት ትግሬ አይደለንም በሚል ራያ ወሎ ነው በሚል ጥያቄ ስላነሳን፣ ራያ ትግሬ አይደለም፣ ራያ ራያ ነው፣ ራያ ወሎ ነው፣ ከዛም ሲቀጥል አማራ ነው የሚል ጥያቄ አንስተን ስለነበረ በወቅቱ፣ ይሄ ደግሞ ለነሱ እንደ ግርስ አስብላቸው። ሌላ ወጣት ኦስማን ልንት ያባላለሁ የት ነ ሆን ያለህ? ኦስማን ቆቦ ነው ያለሁት፣ ከና አወል ጋራ ከና አወል ጋ ነው መኖሪያ። የት ነበረ መጀመሪያ፣ ወደዛ ሳትመጣ ሳትሄድ በፊት? ጥሙጋ ዋጃ፣ ጥሙጋ። ለምን ከዛ ለቀቅ? ከዛ ማንነት ጠይቀናል። እኛ በጣም ለሀያ ሰባት አመት ተጨቁነን ነ የሚኖሩ ሰዎች ነን። ማንነታችን ጠፍቶብናል። በጣም ብዙ ጊዜ ተሰቃይተናል። የራያ ህዝብ በደል ላይ ነው፣ በጭቆና ላይ ነው። ይህን ለምን ታደርጋላችሁ ብለን ጠይቀናል። ተደብድበናል። ብዙ ልጆች ሙተዋል። ምክንያት ነው ተፈናቅለን የመጣ ነው። ይህንን በመጠየቃችሁ እንዴት ልትፈናቀሉ ቻላችሁ? ውጡ ተባላችሁ ወይስ ሸሻችሁ? ህዋ የፍርድ ቤት ወረቀት ሌሊት ይዞ አፈና ሊያደርግ ነበር። ለመሆኑ ከጥቂት ቀናት በፊት ያነጋገርናቸው ጉዳዩ የሚመለከታቸው የመንግስት ባለስልጣናት ለቀረቡት ክሶች መልሳቸው ምንድን ነው? በቅድሚያ የራያ አላማጣ ወረዳ አስተዳዳሪ አቶ ብርሃነ በየነ ይህን ያህል አካባቢያቸውን ለቀው የሚሄድበት ህጋዊ ፋንድ ሌለ ከባቢያዊ ሁኔታ እንደዚህ እንዳልሆነ እኛ ነው ስት ጥያቄ ካለን ጥያቄማ አንስተዋል። አሁን የእኔ ጥያቄ የተፈናቀሉ ሰዎች እንዳሉ ያውቃሉ? ኤርሶ የተፈናቀሉ ሰዎች እንዳሉ የማውቀው ነገር የለኝም። ትምህርት ቤት ውስጥ ተጠልለን ነው ያለ ነው ይሉኛል። እሱ ነገር የማውቀው ነገር የለኝም። እኔ የራያ አካባቢ በማስር በማስተዳደር ነው ያለው። አቶ ብርሃነ፣ እያልኩ ያለሁት እኮ በእኛ በኩል የተፈናቀሉ ሰዎችን አላውቅም እያልኩ እኮ ነው። ግልጽ አይደለም እንዲ አማርኛ አዎ፣ ግልጽ ነው። ግን ራያ እኛ ራያ የትግራይ ክልል አይደለንም እንላለን። እነሱ ደግሞ የለም፣ ልክ አይደላቸውም፣ ካልፈለጋቸው ውጡ፣ የትግራይ ክልል ናቸው አይደሉም። ለውን ነገር ሕግና ስርዓት ያለው ሀገር እኮ ነ ሕገ መንግስት አለው። እንዴት ጥያቄ ማንሳት እንደሚቻል፣ እንዴት ጥያቄ እንደሚመለስ፣ ለማን እንደሚጠየቅ፣ ማን እንደሚመልስ በግልጽ የተቀመጠ ስርዓትና ሕግ ያለው ሀገር ነው። ልክ ነውት፣ ልክ ነው። አሁን የሚፈልግ ሰው ካለ መጠየቅ ይችላል። ልክ ነው። አቶ ብርሃነ ማቀው ድረስ ግን በሕግና ስርዓት የተጠየቀ ጥያቄ እንደሌለ በዚህም ማስተናገድ ያልቻለ ሰው እንደሌለ ነው የማውቀው። ራያ የአማራ ክልል ነው ወይስ የትግራይ ክልል ነው? እሱን ይመልሱልኝ እስኪ። እኔ እስከማውቀው ድረስ ደቡባዊ ዞን የራያ አካባቢ የማስተዳድረው ራያን ለማታ ደግሞ የትግራይ ክልል መሆኑን ነው የማውቀው። በትክክልም ትግራይ ክልል ነው ምንም የሚያጠራጥር ነገርም የለው የትግራይ አይደለም በማለታችን ወከባ ደረሰብን ታሰርን እስከ መሞት የደረሱ ሰዎች አሉ ነው የሚሉኝ እነሱ ስለዚህ የሚያውቁት የለም አይደለም አሁን በተለያዩ በግለሰብ ደረጃ የተፈጠሩ ግጭቶች የሚደርስ ጉዳትና አንዳንድ ነገሮች ሊኖሩ ይችላሉ በመሰረቱ ግን እንደ መንግስት ነው ይሁን መርት እየሰጠ ያለው መሰለ እሺ እሺ እንደ አካባቢው የመንግስት ተወካይ ለመንግስት የቀረበ ጥያቄም የለም መንግስት ያላስተናገደው ጥያቄም የለም የለም መንግስት ያስፈናቀረው ሰውም የለም፣ እያልኩ ነኝ። ይሄ ግልጽ ነው። እነዚህ እነዚህ ተጠልለናል የሚሉ ሰዎች ጋር እናንተ ብቅ ብላችሁ ለማየት አትችሉም። አቶ ብርሃነ አናቅማኛ እናቀው ጉዳይ ሌላው ባለሥልጣን ረዴ ሀለፎም ይባላሉ። የትግራይ ኮሚኒኬሽንስ ኃላፊ ናቸው። በተለይ ከአዲስ አበባ የሚሰጠው አስተያየት ከሩቅ ሆኖ በረዥሙ እንደማማሰል ያለ ይሉታል እኛ ክልል ውስጥ በማንነት ምክንያት የሚታሰር ማንም ሰው የለም። ትግራይ በሰላም የሚኖሩበት ክልል ነው። የሌላ ክለብ አባል ለማድረግ የእጩነት ጥያቄ ማቅረብ ነው የሚመስለው እንጂ እውነታው በፍጹም መሬት ላይ የሌላል። ራያ አካባቢ ለስደት ምክንያት ሊሆን የሚችል ችግር የለም። አዲስ አበባ ሆነው በረዥም ወጥ እንጨት ለማማሰል የሞከሩ አካላት ማንነታቸውንም በግልጽ የምናቃቸው እኔም በግል የምናውቃቸው ጭምር የሰሩት ድራማ የዛው አካል ነው። ራያ በማስተዳደር ስር ነው አቶ ረዳይ ራያ ማለት የተካ ነው። የፈለከው ራያ አላማጣ፣ ራያ አዘቦ አለ፣ ራያ ወፍላ፣ ራያ ቆቦ፣ እነዚህ በአማራ ክልል ናቸው። በትግራይ ክልል ውስጥ ራያ ቆቦ ያልከው ከሆነ የአማራ ክልል ነው። ራያ አላማጣ፣ ራያ አዘቦ፣ ራያ ኮረም የሚባል ስም እንኳን አይደለም። ኮረም ራያ ውስጥ ያለ ነው እንጂ በሙሉ ራያ የሚባል ቅጥያ የሚወጣላቸው አይደለም። ኮረም ኮረም ነው። ትግራይ ክልል መስተዳድሮች ናቸው። አድማጮቻችን፣ ይህ እንግዲህ የራያ የማንነት ጥያቄ በሚለው ጉዳይ መነሻነት ደረሰ ስለተባለው በደልና ተፈናቀልን ስለሚሉ ወጣቶች የባለሥልጣናትን ምላሽ ያካተትንበት ዘገባ ነው። በዚህ ወቅታዊ ጉዳይና በመሳሰሉት ላይ የአማራ ክልላዊ መንግሥትና የትግራይ ክልል ኮሚኒኬሽንስ ቢሮ የተለዋወጧቸው መግለጫዎች አሉ። በነገው ምሽት ኃላፊዎቹን አነጋግረን ስናበቃ ለማቅረብ እንሞክራለን። ለአሁኑ ሰላም። አመሰግናለሁ አዲሱ ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሰላማዊ የመማር ማስተማር ሂደት ለማካሄድ ቅድመ ዝግጅት ማጠናቀቁን የባህር ዳር ዩኒቨርሲቲ ገልጿል። ወላጆች በበኩላቸው ተማሪዎች ለትምህርት እስከመጡ ድረስ ትኩረታቸው ትምህርት ብቻ ሊሆን ይገባል ብለዋል። የባህር ዳር ዩኒቨርስቲ ለዚህ የትምህርት ዓመት ከ ስድስት ሺህ በላይ ተማሪዎችን ተቀብሏል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። የባህር ዳር ዩኒቨርሲቲ በያዝነው የትምህርት ዘመን ከ6800 በላይ አዲስ ተማሪዎችን እየተቀበለ ይገኛል። ዩኒቨርሲቲው በእንግድነት ለሚመጡ ተማሪዎች በየአቅጣጫው የትራንስፖርት አገልግሎት በመመደብ ከመናኸሪያና ከአውሮፕላን ማረፊያ እየተቀበለ ወደ ግቢው ያደርሳል። በጥቅሉ ጥሩ አቀባበል እያደረገ እንደሆነ አዲስ ገቢ ተማሪዎችና የተማሪ ወላጆች ይናገራሉ። ከባሌ ሮቤ የመጡት አቶ ታዬ ለዚህ ምስክር ናቸው። ዩኒቨርሲቲም ደግሞ ጥሩ ነው። ትናንት ራሱ መኪና መንገድ ላይ ቆይተን ነበረ። ከምሽቱ ሁለት ሰዓት ነው እዚህ ገባ። በስነ ስርዓት እዛ መናሀራ መጥቶ ተቀበሉ ልጆቹን እንዳለ። ሁለት ሰዓት ተኩል ይሆናል መጥቶ ዶርም ያስገቡት፣ በስነ ተቀበሉት በቃ። እኛም ደግሞ በሰላም አልጋ ይዘን አድርን መጣ። ባህር ዳር ጥሩ ሀገር ነው፣ ሰላምም ያለው ሀገር ነው። ምንም ችግር የለም። ትምህርት ቤቱም ጥሩ ነው ተብዬ ነው ይዤ የመጣሁት። እንደውም ሌላ ሀገር ቢሆን አላመጣም እዚያ። በብር አስተምራለሁ እንጂ ወደዚህም አላመጣም ነበረ ግን እዚህም አመጣው። እዚህም አይቼ ግቡንም አይቼ ደግሞ ደስ አለኝ። በጣም በጣም ደስ አለኝ። አቀባበላቸው፣ ሁኔታቸውን፣ ግባቸውም አየሩም ጥሩ ነው። በቃ በጣም ደስ የሚል ነው። እንግዲህ ሰላማዊ የመማር ማስተማር ሂደት ለመፍጠር የተማሪውም የወላጁም የመምህራንም ውጤት ነው እና ከተማሪውም ከመምህራኑም፣ ከማህበረሰቡ ምን ይጠበቃል ብለው ያስባሉ? አሁን ተማሪ እንግዲህ እኛ አስተምሬን እነሱ ጥሩ ደረጃ ላይ እንዲደርስ ነው የምንፈልገው? እኛ በብርም በሆነ በአቅማችን እንረዳለን። ልጆቹ ደግሞ ተምሮ ራሳቸውን ትልቅ ቦታ ማድረስ የነሱ ፋንታ ነው። ልጆቹም ደግሞ በስነ ስርዓት ያለምንም ፖለቲካ ትምህርቱን ብቻ ተምሮ ወደ ትምህርቱ ነው ጭንቅላቱ መሆን አለበት እንጂ እኛ የሚመክሮ ነው። ልጆቻችንም ደግሞ ሌላ ውስጥ የሚገቡት ይሄ የኛ ሀሳብ አሁን ምንም የቀራ የለም በቃ ለእኛ ሆኗል መንግስት ከዚህ በላይ የምንፈልገው የለም ሌላዋ ልጃቸውን ለማድረስ ከደቡብ ክልል ጋሞ ጎፋ ሳውላ ከተማ የመጡት ወይዘሮ ታገኝ ተገኝ በሀገሪቱ በአንዳንድ ቦታዎች ከሚታዩ ግጭቶች ጋር በተያያዘ ልጃቸውን ራቅ ወዳለ ዩኒቨርሲቲ ለመላክ ተቸግረው ነበር መንገዱም ዩኒቨርሲቲውም ሰላም ሆኖ በማየቴ ደስ ብሎኛል እያሉ ነው ልጄን እዚህ ለማስመዝገብ ነው ይዤ የመጣሁት ያው ቦታውም በጣም ሩቅ ስለነበረ መንገዱም አሁን ካሁኑ ባለው ሁኔታ ጋር ተያይዞ ያው ሁኔታውም ጥሩ እንዳልነበረ ነው። ግን እዚህ አሁን ስመጣ ሁሉም ነገር ሰላም ነው፣ ግቢውም ጥሩ እንደሆነ አይቻለሁ። አሁን እዚህ ከመጣ በኋላ ፊት ካለው ሁኔታ ጋር አያይዤ አመጣጠ ጥሩ አልነበረም። ግን እዚህ መጥቼ በጣም ደስ ብሎኛል። ግቢውም ጥሩ ነው፣ ሰላም አለው። ሁሉም ነገር የተረጋጋ ነው። ከዚህ በፊት ከጸጥታው ጋር ተያይዘው ጥሩ ነገር አልነበረም። ግን አሁን በዚህ ክልል ላይ ያለው ነገር ሳይ ከዛ ካለው ሁኔታ ጋር አያይጀ ሳይ ጥሩ ነው። በጣም ደስ የሚል ሁኔታ ነው ያለው። እኛ ጋ በጣም ችግር አለ። አሁን ከዚህ በፊት እንኳን እስከ ዛሬ አሁን ትምህርት የራሱ መደበኛ ትምህርት እስካሁን እኛ ጋ አልተጀመረም። እኔ አሁን እዚህ አካባቢ ሳይ ትምህርት ሁሉ ተጀምሯል። ሁሉም ነገር ሰላም ነው። ጥሩ ነው። አዎ ማለት አሁን ካለው ከደቡብ ጸጥታውና ይሄኛውን ሳይ በጣም ጥሩ ደረጃ ላይ ነው ያለው። በዚህ እምነት ነው አሁን ልጄንም እዚህ ጥዬ ለመሄድ ያሰብኩት ማለት ነው። ላለመላክም ፊት ስኜ ነበር። አሁን መጥቼ ሁኔታው ሳይ በጣም ደስ ነው ያለኝ። ስለዚህ አሁን በቃ ምንም ካለው ሁኔታ በጣም ደስ ይብሎኛል። የዩኒቨርሲቲው ፕሬዝዳንት ዶክተር ፍሬው ተገኝ በበኩላቸው ማንኛውም ተማሪ የየትኛውም የፖለቲካ ድርጅት አባልም ደጋፊም መሆን መብቱ ነው፣ ግን በዩኒቨርሲቲ ቆይተው በልዩነት ተቻችሎ መኖር ከአንድ የተማረ ዜጋ የሚጠበቅ ኃላፊነት መሆኑን መረዳት አለበት ይላሉ። የፖለቲካ ልዩነትን እንዴት ማስተናገድ እንዳለብን ለሌላው ማህበረሰብ ህብረተሰብ ልናስተምር የሚገባን እንጂ አብረን መኖር አቅቶን የባስ ንሆንን መገኘት የለብንም እና ይሄ የሚጠበቅ ነው፣ መጠበቅ ያለበት ነገር ነው። በዚህ ረገድ ተማሪዎቻችን ልዩነታቸው ይዘው ሊመጡ ይችላሉ። የማንኛውም ፖለቲካ ፓርቲ ደጋፊ ሊሆኑ ይችላሉ። የፖለቲካ ፓርቲዎቻችን ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ተደራድረው ሊስማሙ ይገባል የምንል እድል ተሰጧቸው የፈለግነውን መምረጥና ስልጣን ሊረከብ ይገባል የምንል ሰዎች እኛ፣ ግን ውስጥ አንድ ላይ መኖር ካቃተን መነጋገር ካቃተን እና የብጥብጥ ምንጭ ሆነን ከተገኘን ምሳሌ ልንሆን አንችልም ማለት ነው። ከሌላው ከምንወቅሳቸውም የተሻልን አይደለንም ማለት ነው። እንዲያውም የባስነን ማለት ነው። በዚህ ረገድ ተማሪዎቻችንን ቻለንጅ ማድረግ እንፈልጋለን። በእኛም በኩል ምን በማድረግ መድረኮችን ሳይንሳዊ በሆነ መንገድ እናመቻቻለን። እዚያ ላይ የሀሳብ ፍጭት፣ ውይይት፣ ክርክር እንዲያደርጉ እድሉን እናመቻቻለን ማለት ነው። የዚህ አካል የሆነው ደግሞ አንዱ የሌላው ልዕልና ሊያስከብር የሚችለው በሀሳብ ከሆነ በመነጋገር ከሆነ በእውቀት ላይ ተመስርቶ ከሆነ አላስፈላጊ ብጥብጦችን ሊያስነሱ የሚችሉ ነገሮች መጀመሪያውን መኖር የለባቸውም ብሎ ማመን ያለበት ራሱ ተማሪው ነው ማለት ነው። ካሉም እነዚያን የማስወገድ ስራ መስራት ያለበት ራሱ ተማሪው ነው ማለት ነው እና በዚህ ረገድ ለምሳሌ እንደ ምሳሌ እዚህ በፊትም ተነስቶ የነበረው የተለያዩ የፖለቲካ ፓርቲዎች መለያዎች መብታቸውን ሊኖራቸው ይገባል። እነዚያ ፖለቲካ ፓርቲዎች የተለያየ ህብረተሰብ የተለያየ የፖለቲካ እምነት፣ ሃይማኖት እና የመሳሰሉት ባለው ህብረተሰብ ውስጥ ግን የብጥብጥ ምንጭ ሊሆኑ አይገባም ብለን እናስባለን። ስለዚህ ህገ መንግስታዊ ህጋዊ የሆነውን የሀገሪቱን ሰንደቅ ዓላማ ካልሆነ ለምሳሌ የተለያየ የፖለቲካ ድርጅት አርማ ሰንደቅ ዓላማ ይዘው ገብተው ለልዩነታቸው ምንጭ መሆን የለበትም ነው። ዶክተር ፍሬው አያይዘው ለአዲስ ገብ ተማሪዎች ዩኒቨርሲቲውን ህግና ደንብ እንዲሁም በአዲሱ የትምህርት ፍኖተ ካርታ ላይ ውይይት ይደረጋል ብለዋል። በዩኒቨርሲቲዎች ትንሿ ኢትዮጵያ በምንላት ውስጥ ሲኖሩ የዩኒቨርሲቲውን ህግ ደንብ ማወቅ መቻል አለባቸው። እንግዲህ ሁላችን ከህግ በታችንን ከህግ በታች መሆናችን ደግሞ የሚጠቅመው ለሁላችን ነው፣ ለጋራችን ነው። ማንም የራሳችን መብት እንዲነካብን እንደማንፈልገው ሁሉ የሌላውን መብት ደግሞ መንካት የለብንም። ያንን በተመለከተ እንግዲህ ከህገ መንግስቱ የመነጨና የከፍተኛ ትምህርት አዋጁን መሰረት ያደረገ የዩኒቨርሲቲው ሌጅስሌሽን አለ፣ የሰኔት ህግ አለ። ከዚህም በተጨማሪ የተማሪዎች የዲስፕሊን ኮድ አለ። በእነዚህ ላይ ሁሉ ተማሪዎችን የግንዛቤ ማስጨበጫ ስራ እንሰራለን። በነገራችን ላይ ለዚህ አላማ ተማሪዎች ምዝገባ ከጨረሱ በኋላ ባሉት ሁለት ቀናት በአገሪቱ የትምህርትና ስልጠና ካርታ፣ ፍኖተ ካርታ ላይና በእነዚህ ህጎች ላይ የግንዛቤ ማስጨበጫ እና የውይይት መድረኮችን አዘጋጅተናል። እንግዲህ የእነዚህ ውጤት የሚለካው ቅድም እንዳልኩት ወደ ሰላማዊ መማር ማስተማር ገብተን በውጤት ሲታይ ነው ማለት ነው። እኛ ግን በእርግጠኝነት ሰላማዊ መማር ማስተማር ብቻ ሳይሆን የበለጠ ውጤት መዘግብበት አመት ይሆናል ብለን ነው የምናስበው። በመጨረሻም ተማሪ ፋንታ የታየ የምታስተላለፈው መልእክት ቢኖር ይኸው ነው። እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራይ ነኝ ምናምን ብለው በዘር ሳይከፋፈሉ በደረሳቸው ደሁን ተስማምተው፣ በቃ ሁሉም ኢትዮጵያዊ ስለሆኑ ተስማምተው፣ ተጋግዘው፣ አብረው እያጠኑ፣ አብረው ተምረው፣ በቃ ተጋግዘው ማለፍ አለባቸው ብዬ ነው የማስበው። ምን አይነት ፖለቲካ አያስፈልግም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አመሰግናለሁ አስቴር ለዘገባው። ወደ ተከታዩ ሪፖርት እናልፋለን። የሰብአዊ መብቶች ጥሰት፣ የአየር ንብረት ለውጥና የመሳሰሉት ዓለም አቀፍ ፈተናዎችን በድል ለማለፍ ያለመታከት መታገል ያስፈልጋል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ ያቀረቡ። ዝርዝሩን መለስካቸውም ማይዟል። ዛሬ ረፋዱ ላይ አዲስ አበባ በሚገኘው የመንግስታቱ ድርጅት ስብሰባ ማዕከል በተከበረው የተባበሩት መንግስታት ምስረታ ቀን የድርጅቱ ዋና ጸሐፊ ለዓለም አቀፉ ማኅበረሰብ መልእክታቸውን አስተላልፈዋል። በዚህ መልእክታቸው የዛሬ ዕለት የሰውን ልጆች ሁሉ ተስፋ ህልምና አድማሳዊ ፍላጎት ያካተተው የተባበሩት መንግሥታት ድርጅት ቻርተር ልደት ቀን መሆኑን አስታውሰዋል። የድርጅቱ ሴትና ወንድ ሠራተኞችም በየዕለቱ ይህንን ቻርተር ተግባራዊ ለማድረግ ይጥራሉ ብለዋል። በየዕለቱ ቻርተሩን ተግባራዊ ስናደርግ እንቅፋቶች ቢገጥሙንም ተስፋ አንቆርጥም ብለዋል ዋና ጸሐፊው። በአዲስ አበባ በተከበረው በዓል ላይ የአንቶኒዮ ጉቴሬዝን መልእክት ያነበቡት በኢትዮጵያ የተባበሩት መንግሥታት የልማት መርሃ ግብር ወኪልና የሰብአዊ ጉዳዮች አስተባባሪ ምስተር አይንያስ ቻፒንጋ ቹማ ናቸው። ፍጹም ድህነት በዓለም እየቀነሰ ቢሆንም የሀብት መመጣጠን ግን በእጅጉ እየሰፋ ነው። ይሁንና ተስፋ አንቆርጥም፣ ምክንያቱም የሀብት አለመመጣጠንን በቀነስን ቁጥር ተስፋውና ዕድሉም እንዲሁ በዓለም ዙሪያ የሰላም መስፈንን እንደሚያሰፋ እናውቃለንና። የአየር ንብረት ለውጥ ፍጥነት እየቀደመን ነው። ይሁንና በዚህም ተስፋ አንቈርጥም፣ ምክንያቱም የአየር ንብረት ለውጥን መታገል ብቸኛው መፍትሔ መሆኑን እናውቃለን። ባያሌ ስፍራዎች የሰብአዊ መብት ጥሰት እየተፈጸመ ነው። ይሁንና ተስፋ አንቈርጥም፣ ምክንያቱም የሰብአዊ መብቶችና ሰብአዊ ክብርን መጠበቅ የሰላም መሠረት መሆኑን እናውቃለን። ግጭቶች እየተባዙ ብዙዎችም እየተቸገሩ ናቸው። አሁንም ተስፋ አንቈርጥም፣ ምክንያቱም ለማንኛውም ሰው ሴትም ሆነች ወንድ፣ ሕፃን ሆነ አዋቂ የሰላም ሕይወት ሊኖረው መብቱ እንደሆነ እናውቃለን። ዋና ጸሐፊው በመልእክታቸው መደምደሚያም በዚህ የተባበሩት መንግሥታት ምስረታ መታሰቢያ ዕለት ሁላችንም የተባበሩት መንግስታት ቃል ኪዳኖችን ለመጠገን ፕላኔታችንን ወይንም ምድራችንን ለመፈወስ እንዲሁም ማንንም ወደ ኋላ ላለመተው እንደ መንግሥታቱ ድርጅት የአንዱንና የሁሉንም ክብር ለመጠበቅ ያለንን ቁርጠኝነት እናጽና ሲሉ ጥሪ አቅርበዋል። በዚህ ክብረ በዓል ላይ የኢትዮጵያ መንግሥት ወክለው የተገኙት የአገሪቱ የውጭ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂሩት ዘመነ በበኩላቸው ኢትዮጵያ ለድርጅቱ የሚሰጠውን ከፍ ያለ ስፍራ አስታውሰዋል። No doubt, the United Nations is the largest የተባበሩት መንግስታት ድርጅት በዓለም አቀፍ ደረጃ ስጋት በሆኑ ጉዳዮች ላይ ውይይትና ምክክር ለማድረግ ከፍተኛ መድረክ እንደሆነ አይጠረጠርም። ኢትዮጵያ እንደ አንድ የድርጅቱ መስራች ሀገር በአሁኑ ወቅትም የአፍሪካ ኢኮኖሚ ኮሚሽንን ጨምሮ የሀያ ስምንት የድርጅቱ አባላት መቀመጫ ስትሆን ምንጊዜም ቢሆን ድርጅቱ ለሚያከናውናቸው ተግባራት የምትሰጠው ዋጋ ከፍ ያለ ነው። የተባበሩት መንግስታት ድርጅት በኦፊሴል ሕልውናው የታወቀው የዛሬ 73 ዓመት በድርጅቱ የጸጥታ ምክር ቤት ቋሚ አባላት የነበሩት የቻይና ሪፐብሊክ፣ ፈረንሳይ፣ ሶቪየት ኅብረት፣ የዩናይትድ ኪንግደም እና የዩናይትድ ስቴትስ መንግስታት የድርጅቱን ቻርተር ካጸደቁ በኋላ ነበረ። በመስራች መንግስትነት የሚታወቁት ግን 50 የዓለም ሀገሮች ብቻ ናቸው። ከእነዚህም መካከል ኢትዮጵያ አንዷ ስትሆን ግብፅና የደቡብ አፍሪካ ህብረት የዛሬዋ ደቡብ አፍሪካ ሌሎች የአፍሪካ ብቸኛ ሀገሮች ነበሩ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የዚምባብዌ የምጣኔ ሀብት ቀውስ እጅግ አስፈላጊ በሆኑ መድኃኒቶች ላይ ከባድ እጥረት አስከትሏል። በዚህም የተነሳ ሰው መድኃኒቶችን ከድብቅ ገበያ ለመግዛት መገደዱን ባለስልጣኖች እየተናገሩ ነው። ባለስልጣናቱ በድብቅ የሚገዙት መድኃኒቶች ከጥቅማቸው ይልቅ የሚያደርሱት ጉዳት ሊያመዝን ይችላል የሚል ስጋት እንዳላቸው እየተናገሩ ነው። ኮለምበስ ማቩንጋ ከሀራሬ ዘገባ አጠናቅሯል። አዳነች ፍሳሀዬ ታቀርበዋለች። በዚምባብዌ የተከሰተው እጥረት በነዳጅ ዘይትና በመሠረታዊ እቃዎች ላይ ብቻ የተወሰነ አይደለም። የዚምባብዌ ፋርማሲ ባለሙያዎች ማህበር እንደሚለው በውጭ ምንዛሪ እጥረት ምክንያት ለካንሰር ለሱካርና ለደም ግፊት በሽታዎች ሕክምና የሚያስፈልጉና አንዳንድ የአንታይባዮቲክስ መድኃኒቶችን ለመግዛት አልተቻለም። የ77 ዓመት ዕድሜዋ ሌና ሉኳኒ በውጭ ሀገር የሚኖሩ ልጆች ስላሏቸው ለስኳር እና ለደም ግፊት በሽታቸው መድኃኒት ለማግኘት ችለዋል። በአሁኑ ወቅት ከባድ ነው። ከሚያስፈልጉኝ አምስት መድኃኒቶች ሁለቱን ብቻ ነው የማገኘው። ስለሆነም በምመገባቸው ምግቦች ለመጠንቀቅ እየሞከርኩ ነው። ልኳን ያያይዘውም ሌሎቹ በሽተኞች አንዳንዴ መድኃኒት አያገኙም ወይም ከመንገድ ላይ ይገዛሉ ብለዋል። መንግስት ግን መንገድ ላይ የሚገዙትን መድኃኒቶች ማመን አይቻልም ይላል። የዚምባብዌ የመድኃኒት ቁጥጥር ባለሥልጣን ሽንጋይ ጓዲትዞ ያብራራሉ። እነዚህ መድኃኒቶች አስፈላጊው ጥራት ይኖራቸው እንደሆነ፣ አስተማማኝና ውጤታማ ይሁኑ አይሁኑ አይታወቅም። ስለሆነም እዚህ ላይ ያለው አደጋ በሽተኞቹን ያድናል በሚል እምነት የገዙት መድኃኒት በሽታቸውን ሊያባብስ የሚችልበት ሁኔታ ሊኖር መቻሉ ነው። ችግሩ ግን የመድኃኒት እጥረት እስካለ ድረስ መድኃኒቶች መንገድ ላይ መሸጣቸው አይቀርም። እነዚህ መድኃኒቶች ደግሞ በሽተኞችን ሊያድኑ ወይም ሊጎዱ ይችላሉ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሦስት ሰዓት ከሰላሳ ዘጠኝ ደቂቃ ሆኗል። አዲስ አበባ ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ ገጻችን ቪኦኤ አምሐሪክ ብላችሁ ዝግጅቶቻችንን በተጨማሪ ማግኘት ትችላላችሁ። ወደ ተከታዩ ቅንብራችን እናልፋለን። ኢትዮጵያውያን በአሜሪካ በዩናይትድ ስቴትስ የሚዙሪ ግዛት የሴንት ሉዊስ ከተማ ኢትዮጵያውያን ማኅበረሰብ ጽሕፈት ቤት ለአንድ አባሉ የጀግና ሜዳሊያ የመሸለሙ ዜና መነሻ ሆኖ በግዛቲቱ የማኅበሩን ፕሬዝደንትና ተሸላሚውን ማቅረባችን ይታወሳል። ቀደም ሲል በዚያ ዝግጅት በአብዛኛው ያስተዋወቅ ነው ግን የማኅበሩን ጽሕፈት ቤት አመሰራረትና እንቅስቃሴ ነበር። የዛሬው የዝግጅቱ ሁለተኛ ክፍል ደግሞ ከተሸላሚው ጋር የተካሄደ ውይይት ይሆናል። የሴንት ሉዊስ ኢትዮጵያውያን ማኅበረሰብ ፕሬዚዳንት አቶ ሰይፉ ጉደታም ሽልማቱ የተሰጠበትን ዋና ምክንያት ይገልጻሉ። እንኳን ደስ ያለው ሲል ጀመረ አዲሱ አበበ ተሸላሚው አቶ ገድሉ መታፈሪያ መለሱ። አሜን፣ አሜን። አቶ አዲሱ እኔም በጣም ደስ ብሎኛል። አቶ ሰይፉ ምንድን ነው መለኪያችሁ? ለምንድን ነው አቶ ጎድሉን ለዚህ ሽልማት ያበቃችኋቸው? እስቲ ከእርስ እንስማ ለሰላሳ አምስት አመታት ደከመኝ ተጎዳሁ ሳይል ህብረተሰቡን በማገልገል ይህንን የሰላሳ አምስት ዓመት ተግባር እውቅና ለመስጠት ለማመስገን፣ እንደገና ደግሞ ለመጪው ትውልድ ትምህርት ይሆናል። በነገራችን ላይ ከኢትዮጵያ ኮሚኒቲ ውጭ ሽልማት አግኝተዋል። ወጣቶቹ ሄደው ነበር የእኛ ወጣቶች እና ምንድን ነው ያሉት? ይ ሌላው ሲያመሰግኖ ሌላው እንትን ሲለው እኛን እባካችሁን ኮሚኒቲ ይሄንን ነገር ይውሰድልንና ስፖንሰር ያድርገንና እናዘጋጅለታለን። ግፊቱ በእውነቱ ነው የምልህ ከወጣቱ ነው እና ያ በጣም ነው ያስደሰተ ለማመስገን ነው ያሉት። አንድ ሰው ለሰራው መልካም ነገር እናመሰግናለን ብሎ እውቅና መስጠት በእውነቱ መለመድ ያለበት ነው። በዚህ አርአያነቱም ምናልባት ለብዙ አድማጮቻችን ምሳሌ እንዲሆን በመፈለግ ወይ በማሰብ ነው የምንወያየው በዚህ ላይ። እውቅና ሳይሰጥ መቅረቱ ትክክል አይደለም ብለው ወጣቱ በዚህ ጉዳይ ኃይሉን አስተባብሮ እናንተን አሳስቦ ለዚህ በመድረሱ በጣም ደስ ይላል። አቶ ገርሎ በድጋሚ እንኳን ደስ ያለ። ምን ተሰማዎት? በጣም በጣም ትልቅ ትልቅ ደስታ ነው የተሰማኝ። በእውነቱ ይህንን እኔ የማይገባኝን ብዬ ነው የገለጽኩላቸው። እነሱ የተለየ አመለካከት አላቸው። በእውነቱ ትልቅ ደስታ ነው የተሰማኝ። እርስዎ ግን እንደ ያደረጉትን አስተዋጽኦ መለስ ብለው እንግዲህ ብዙ ጊዜ ራስን ዝቅ የማድረግ ነገር፣ በትህትና የመቅረብ ነገር እኔ ምን አርጌ ነው አይገባኝም እኮ እንዲህ ይባላል። ይሄ ጥሩ ሊሆን ይችላል ከባህል አንጻር፣ ግን አንድ በኩል በአንድ በኩል ደግሞ መጥፎነቱ ለሌላው ምሳሌ እንዳንሆን ይገድበናል። ምን ሰሩ፣ ይሄን ሊያረጉት ምን ቢያረጉ ነው ይገባኛል ይላሉ ወይ የሚል ጥያቄ ሲመጣ ረንዶ አይገባኝም ይባላል። ግን እንደሚገባው ይሄን ይሄን ይሄን በማድረጌ ነው ቢሉ ደግሞ ሌሎቹ ትምህርት ያገኛሉና፣ ይገባኛል ይላሉ። ይሄ እውቅና መቼም ለስራዬ ምንድነው ህዝብን ወዳለው ህዝብን አፈቅራለው፣ አገሬን ወዳለው፣ አገሬ ትልቅ አገር ናት። በዚህ በዚህ በእርግጥ አደንቃለሁ አመሰግናለሁ፣ ለሰጡኝ በሀያ ሰባት አመቶ በስደት ወደ አሜሪካ መጥተው ምን አይነት ውጤታማ ስራ እንዳከናወኑ እስከ ኮንግረስ ያደረሰ እንቅስቃሴ እንዳለዎት አንብቤአለሁ። ከእርስዎ አንደበት እንስማ። ምን ምን አደረጉ? እዚህ አገር ከመጡ ጀምሮ እስኪ ጎላጎላ ያለውን እንደው ለሰው ምሳሌ የሚሆነውን ይጥቀሱልኝ። ምሳሌ የሚሆነው ምንድን ነው? ከዚህ በፊት ስለ ኢንተርፌዝ ያለን አመለካከት አነስተኛ ነው ማለት፣ በሃይማኖት መካከል አብሮ መስራት። እነዚህ ደግሞ አሜሪካ ውስጥ ትልቅ ቦታ አላቸው፣ ኢንፍሉዌንሻልም ናቸው። በስራ ያገኘሁት ምንድን ነው? ከእነሱ ጋር በመስራት የሁሉም ሃይማኖት ጥሩ እንደሆነ ተመሳሳይ መልዕክት እንዳላቸው፣ ቅራኔን መፍታት ዘዴ ተምሬያለሁ። እኔ ትሬንድ የቅራኔ አፈታት ቴክኒሺያን ነኝ። ምን ማለት ነው? ኮንፍሊክት ሬዞሉሽን የሚባለው ሚዲተር ሚዲተር ነኝ። በመካከል ችግር ሲነሳ ሰዎችን አስታርቃለሁ። ወደወደሄድ ይሄ ነገር አድርጌያለሁ። ሌላው ትዝ የሚለኝ በኮንፍሊክት ሬዞሉሽን ሰዎችንም አሰለጥን ነበር፣ ይልኩ ነበር ሰዎች መንግስት። ለምሳሌ አንድ ከስቴት ዲፓርትመንት ጋር የተያዘ ድርጅት አለ እዚህ። ከአፍጋኒስታን ሰው ሲመጣ አሰለጥን ነበር፣ ከፔሩ ሲመጣ አሰለጥን ነበር። እንዴት አድርገን ነው ከጦርነት ይልቅ በመግባባት የምንፈታው? ያ ትልቅ እንትን ነው ያሳደረብኝ። በተለይ አገራችን ስላለው ሁኔታ ሳይ የመደማመጥና ነገሮችን በውይይት መፍታት በኃይል ሳይሆን ሴፉም አብረን ሰልጥነሃል። በዚህ ዋሽንግተን ዩኒቨርሲቲ አይደለም እንዴ? አምስት ሆነ ሰልጥነናል። አሁንም ቢሆን ወደ ኢትዮጵያ ሂጄ ይህን ለማስፋፋት ሞከራል። ስለ ቤተሰብ ሲ ባጭሩ ይንገሩኝ። አሁን ቤተሰብ አለ ልጆች አሉ እንዴት ነው? ያው ልጆች አሉ። ባለቤቴን ካመጣ በኋላ ሶስት ልጆች ጋር ነው የምኖረው። በኋላ ነው የመጡት? ባለቤቶ? አዎ አግብቼ በኋላ ነው የመጣችው። በጣም አንደርስታንዲንግ አላት ባለቤቴ። በጣም ይረዱዎታል? አዎ ስብሰባ፣ የኔ ስብሰባ ማለቂያ የለውም። እሷም ትላለች፣ ግን ትደግፈኛለች። ሰዎች በችግር ሲመጡ፣ ወደ ቤት እያለቀሱ ሲመጡ ትረዳለች፣ የምረዳውን ሁሉ ታያለች። እና ይህን ማግኘቱ ራሱ ትልቅ ጋ ነው ከዚህ ሌላ ባህላችንን ሜል የኢትዮጵያንን ባህል ለማሳወቅ ከዩኒቨርሲቲዎች፣ ከሌሎች ኢንስቲቱሽኖች ጋር እንነጋገራለን። ስፒከርስ ቢሮ አለ በየቦታው ሴንት ሉስ ውስጥ አፈጉባኤ ቢሮ፣ ስፒከርስ ቢሮ ራሱ ይጠራናል። የታወቅ ድርጅት ነን ትንሽ ብንሆንም በጣም የታወቅ ነን እና እዛ ሂደን በቤተ ክርስቲያን ስለ ማኑስክሪፕት፣ ስለ ኢትዮጵያ ሴቶች ይህን ገለጻ እናደርጋለን። እንደውም ኢትዮጵያ ውስጥ የሄዱ ስኮላርስ ከኛ ትምህርትና አንዳንድ ነገሮችን ይወስዳሉ ግብ እንዳይላቸው እና በአጠቃላይ ይህንን ይመስላሉ። ሴፉ ከገለጸው ግን አንድ በጣም ደስ ያለን ኦጋዴን ውስጥ የውሃ ጉድጓድ ስናስቆፍር ሰባት የውሃ ጉድጓዶች ከሀፍ ላይፍ በላይ ያለው ማለት ላይፉን ማጥናት ነበረብን ከአንድ ሴንት ሉስ ዩኒቨርሲቲ ካለ ኢትዮጵያዊ ምሁር ጋር አፍሪት የፓይፕ የሚባል አለ። ራሽያ ውስጥ የሚሠራ በጣም ቀላል ነው ኢንስቶል ለማድረግ። ፓምፑ በጣም ረጅም ጊዜ ይቆያል። በግምት ሚኒመም ኤጁ ሰማንያ አመት ነው። እዛ አካባቢ ሰባት ጉድጓድ በማስቆፈር አሁን ያለውን ሁኔታ እናውቅም። እዛ አካባቢ በዩኒሴፍ ሪፖርት መሰረት ዳይሪያ ሬቱን እዛ አካባቢ ያለ የተቅማጥ በሽታ በሰማንያ ፐርሰንት ያንሰናል። ምን ምን አይነት እውቅና ያገኘው የሚለው ያው በፍሎር ኦፍ ዘ ኮንግረስ ኮንግረስማን ካርናሃን ተነስተው አይራይዝ ብለው ስለ እኔ ንግግር አድርጓል፣ አፕሪሺዬሽን ገልጸዋል። ሀውስ ኦፍ ሪፕሬዘንታቲቭ ተወካዮች ምክር ቤት እዛ ውስጥ የሚዙሪ ኮንግረስማን እኔን እውቅና ሰጥተውኛል። ያም በዩኤስ ፕሪንቲንግ ፕሬስ ታትሞ እንደውም እንትን ጉጉል ያለ ይመስለኛል። ሌላው ያገኘውት ሽልማት ምንድን ነው? ዶተርስ ኦፍ ዘ አሜሪካን ሬቮሉሽን ትልቅ ትልቅ ድርጅት ነው። ከጆርጅ ዋሽንግተን ጀምሮ ሲተላለፍ ሲወርድ ሲዋርድ የመጣ ነው። የእነሱ ድርጅት ሪኮግናይዝም ያደርገው በጦርነት የቆሰሉ ትልቅ ጀብዱ የሰሩ ወታደሮችን ነው። ከዛ ውስጥ ከተመረጥኩት ውስጥ ሚዙሪ ውስጥ የመጀመሪያው ጥቁር ነኝ። አይ ዶንት ኖ ሌላ አካባቢ እንዳለ ሪሰርች አልሰራውም። ጠሩኝና ላደረግከው ብዙ ሰው ሲቲዝን ስላደረግ፣ በዚህ በሰላሳ ሰላሳ ዓመት ውስጥ ብዙ ሰው ሲቲዝን ስላደረግ በዴዲኬሽን አሜሪካኒዝም ሜዳል ሰተናል። ናሽናል ኦፊሱ ዲሲ አለው እና የወርቅ ሜዳል ነው የሰጡኝ። ያ በጣም አስደስቶኛል ሌላው በኢንተርናሽናል ኢንስቲትዩት በሀውልቱ ስር ስሜ ተጽፏል ናሽናል ኢንስቲትዩት ሀውልት አለው ውስጥ ኦፊሱ ውስጥ ሴንት ሉዊስ ኢንተርናሽናል ኢንስቲትዩት ማለት ትልቅ ድርጅት ነው ፕሌክም ሰጥተውኛል እዛ ላይ ከከንቲባው ጋር ከንቲባውም የኔ አይነት ሽልማት ግን ሌላው ለማጠቃለል ያህል ከኤዲኤል ጋር እሰራለሁ ኤዲኤል አንታይ ዲፌሜሽን ሊግ እስራኤላውያን ጋር ላይ የደረሰው አንታይ ሴሜቲዝም ጸረ ሴማዊነት በዘር መጥላት ያው የሁለተኛው የዓለም ጦርነት ህግንትን የምንለው ነው። ከዛ የተወለደ ድርጅት ነው። ድርጅቱ ክፍት ስለሆነ ጥላቻን ለማስወገድ በአካባቢያችን ና ናሽናሊ የዚህን አይነት ምንድን ነው በደንብ አድርገን እናወግዛለን። ካልተሰማም ነገሩን ትምህርት እንዲሰጥበት ይደረጋል። ከዛ ምንትን ካለ ወደ ህግ እንዲወስዷቸው ጥረት እናደርጋለን። እዛ ኮሚቴ ውስጥ አለሁበት በጣም ደስ ይለኛል። መነሻችን እንግዲህ የሴንት ሉዊዝ ኢትዮጵያውያን ማህበረሰብ ጽህፈት ቤት ለአቶ ገድሉ ያደረገውን እውቅና በተመለከተ ነው። ሁለታችሁን የሚያስኩት አቶ ገድሉ፣ አቶ አዲሱ። አንዴ ትንሽ ነገር ነው በዚህ አጋጣሚ በሴንት ሉስ በችግሩም በደስታውም ለረዱ የቦርድ አባላት ጓደኞቼ፣ መላው የሴንት ሉስ ነዋሪ ትልቅ ምስጋና አቀርባለሁ። ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለ ጊዜያቸው። እኛም ከስቱዲዮ አዲሱን እናመስግንና ወደ ተከታዩ ቅንብራችን እንዘልቃለን። አሁን ከምሽቱ አራት ሰዓት ከአርባ ሰባት ደቂቃ ሆኗል አርባ ስምንት ደቂቃ ሆኗል። አዲስ አበባ ላይ በስቱዲዮ ሰዓታችን መሰረት ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንደዚሁም ከዌብ ከፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ መከታተል አስተያየቶቻችሁን ማንሸራሸር ትችላላችሁ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን እንድትከታተሉም እንጋብዛለን። በቀላሉ እያስተናግድናችሁ ያለ ነው። ሰሎሞን አባተና ቆንጂት ታዬ ነን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ወደ ተከታዩ ቅንብራችን እናልፋለን። የቪኦኤው ዘጋቢ በኤርትራ ከተወልደ ወልደ ገብርኤል ጋር ቆይታ። ሰሎሞን ትናንት ከተወልደ ጋር ያደረግከው ውይይት ነው የሚቀጥለው። አሁን ያው ትናንት በአሰብ ላይ በስፋት ተናግሮ ነበር ከትናንትና የቀረ እና በሌላው አካባቢ ላይ ያለውን ሁኔታ ደግሞ ይጠነጥናል። መልካም። ሌላው ከአሰብ ደግሞ ወጣ ስንል፣ ወደ ደጋው አካባቢ ደግሞ ስንሄድ አሁን ወዳለህበት በዛስ ያለው ሁኔታ ምን ይመስላል? ተወልደ ሰው ድንበር ላይ ይመላለሳል ወይ በሁለቱም በኩል ማለት ነው? ክፍት ነው ወይ? አሁን እኔ ስገልጸው እውነት መናገር እዛ ከአንተ ጋር ሆኜ አላምንም ነበር ከክፍትም በጣም የተከፈተ ና በሰፊ የተከፈተ መንገድ ነው ያየሁት። ፕሮግራም አለኝ ወደ ዛላምበሳ ና ወደ መረብ አድኳላ ራማ ለመድረስ ግን ቡሬ ነው የተሻገርኩት። ስለሆን ድረስ እሺ ቡሬ ሲሻገር መስመርም አንድ ጥበቃ መስመር ላይ የሆነ ገመድ ይዘረጋሉ። ልክ ስንደርስ ያወርዱታል ገመዱ እናልፋለን ቡሬ የኢትዮጵያ ድንበር ከተማ ነው አሁን በአሰብ በኩል በአሰብ በኩል እና ድንበር ነው ያዋል ነው ቡሬ ያገኘነው የዋይፋይ የኢንተርኔት መስመር በጣም ፈጣን እና በጣም ደስ የሚል ነው ጥሩ ነው አዲስ አበባ ላይ ሰዎች ያማረራሉ ቡሬ ላይ ይህን ያል ጥሩ ነው ካልክ ለምን ታውቂያለህ በጣም የሚገርም ነገር ላአንበሳ ማዛም የለም ቡሬ ቴክኖሎጂ የለም የኢንተርኔት ስማርትፎን የለም አሀ ብዙ አይጨናነቅም አይጨናነቅም ትክክል ስለማጨናነቅ ነው ተጠቃሚ ብዙ የለም ስለዚህ አንድ ሶስት ሁለት ሰው አራት ሰው አራት ሶስት ማይሆን ሰዎች እሱንም ይዘው በቃ ቢዝነስ ይስራሉ ይሰራሉ። ግን እኛ እንኳን በነጻ ብለው ለእኛ በነጻ ብለው፣ ምክንያቱ እንደዚህ አይነት ስዕልና ፎቶግራፍና ቪዲዮ ለመላክ ችልበት ቦታ ከሚያስከፍሉበትን በጣም ትንሽ ነው እና በጣም ይገርመሃል፣ ሰሎሞን ያየኸው ነው ፎቶግራፍ ያየኸው በአይንህ ይሄዳል። እንግዲህ ሰዎች አዲስ አበባ ላይ ችግር አለብን ሲሉ ወደ ቡሬ ብቅ ብላችሁ የምትልኩትን ትንልካችሁ ተብሎ ተመለሱ ማለት ወደ ቡሬ ብቅ ብለው እዛም ከዛም አሰብ ደረስ ብለው ቢመለሱ በጣም ያያሉ። ደግሞ የሚገርም ነገር አንድ እዚህ ጥቆማ ለሰው ለእኛ አድማጭ መንገድ መንገድ የሚያስፈልገው እንግዲህ አሁን አያዋለው በዚህ በዛላንበሳ መንገድ ሌላ ነው ማለት በኤርትራ በኩል ያለው መንገድ አስቸጋሪ ነው። በኢትዮጵያ ደግሞ በጣም የተሻሻለ መንገድ ነው ያለው። በቡሬ ደግሞ ተቃራኒ ነው ነው። በቡሬ በኩል በኤርትራ በኩል ያለው ከአሰብ እስከ ቡሬ አውሮፕላን ማብረት ይችላለ። የአሜሪካ ስታንዳርድ ያለው በአንድ ካምፓኒ የተሰራ ነው እንደነገሩኝ ትፋቱና ጥራቱ የተለየ ነው። ስለዚህ አሁን አሰብን ለማሻሻልና ለማድረስ ለሚደረገው ጥረት ይሄ አንድ አጋዥ ይሆናል ነው ምትለኝ? ምናልባት ይሄኛው የተሻለ አገልግሎት ይሰጣል። ቡሬ ሆኜ እንደነገሩኝ መንገዱ ችግር ያለው ከቡሬ ወደ አዲስ አበባ ያለው መንገድ ተብላሸ ነው የነገሩኝ። ከቡሬ ወደ አሰብ ግን በአይነት ላየሁት በጣም በጣም ስሙዝ የሆነ በጣም የተስተካከለና ምንም እንትን የማያስፈልገው ነው። እኔ ይልቅ ያላየሁት ነገር በጃላንበሳ በኩል ያለው ከአዲቀየ ሰንአፌ መንገዱ ብዙ እንታል እንዳልሆነ ነው የተረዳው ገና አላየኸውም እሱን ከአዲጋ ይህ እስከ ሰናፌ ያለውን መንገድ የዘላንበሳ እና የሰናፌ አላየሁትም ታየው ነገር አለው እሺ እስቲ አስመራ ላይ ደግሞ ስላለው ህይወት ንገረኝ እስቲ ከኢትዮጵያ ወደዛ የሚገባ ሰው ከአስመራ ወደ ኢትዮጵያ የሚሄድ ሰው ምንድን ነው የሚለው ምንድን ነው የሚነጋገረው ምንድን ነው የምታየው አስመራ ላይ ምንድን ነው የሚለዋወጠው በቃ የንግዱን በብዛት ይነግዳል። እቃዎች ከጠየቀኝ ምናልባት ከዚህ መሄደው ሞስትሊ ኤሌክትሮኒክስ ነገር ነው የሚሄደው ከዚህ እና የብርድ ልብስ ምናምን የዱባይ ምናምን ብርድ ልብስ፣ ቴሌፎኖች፣ ቴሌቪዥን፣ እነዚህ እነዚህ ይሄዳሉ። ሰይቃቸውም እንደዛ ነው የሚነግሩኝ። ከዛ ደግሞ የሚመጣው በአብዛኛው ጤፍ እንግዲህ በጣም ረግሰዋል ሌላ የሕንፃ እቃዎች ይመጣሉ። ግን የሕንፃ እቃዎች በጥናት ነው የመጡት ወይስ ሊቆዩ የሚችሉ ነው? አጠያቂ ጉዳይ ነው። ሌላ የፕላስቲክ የፋብሪካ ውጤቶች ይመጣሉ፣ በጣም በብዛት ከኢትዮጵያ። እነዚህ የሽንት ቤት የምናምን በብዛት እቃዎች ይመጣሉ፣ በብዛት የፕላስቲክ ባልዲ የሚመስሉ ነገሮች አላለ ፕላስቲክ ስሩ። አገር ጎብኚዎች ስ ከኢትዮጵያ ወደ አስመራ ወደ ምጽዋ እንደዚህ መሄድ ጀምረዋል መንቀሳቀስ አገር ጎብኚዎች ትክክል፣ ኢትዮጵያውያን ጎብኚዎች ለንግድ ሳይሆን ለማየት አስመራ ለመድረስ ጉርጉሱም ለመሄድ እንደዚህ በጣም በጣም አሉ፣ በጣም አሉ። ልክነ አሁን ጥያቄ ቀኛ ያላሰብኩትን ነበረ። ልክነ ምጽዋም እንደዚሁ። ግን አሰብ ላይ ያነጋገርቸው ሰዎች አሉ። በጣም ማለት ገና ባለገንዘብ ባለሀብት መስሉ ሰዎች ከኢትዮጵያ የመጡት አነጋግሬያቸው አለው። እኛ እዚህ ባህር ለመዋኘት የመጣነው ምንም ንግድ የለንም ግን ሚሉ አሉ። ድሮም እዚህ ነበርን ሚሉም አነጋግሬ ያለው ምጽዋም እንደዚህ አግኝቻለሁ። አዎ አይቻሉ በርከት ያሉ ሰዎች አይቻሉ አስመራም የት ክበት አማርኛ የሚናገር ሰው አዳዲስ ሰው ታገኛለ በጣም ሰላም ነው፣ ሰላም ነው። በጣም የሚገርም ነገር ሰለሞን፣ ሁሉም ሰው የሚነግር ነገር ቢኖር በቃ ይሄ ተአምር ነው፣ እግዚአብሔር ሰላም ነው። እንደዚህ አይነት ነገር አልጠበቅንም ነው የሚለው፣ ሁሉም ሰው እና ተረጋግቶ ነው የሚኖረው። አሁን እንግዲህ በዚህ በተለይ ዋናው ነገር የመኖርና የእንጀራ ጉዳይ ነው እና ሁሉም ሰው ተረጋግቶ ነው የሚኖረው። ሌላው ተወልደ፣ ምን ያህል በቅርበት እንደተከታተልከው አላውቅም ወይም ምን ያህል እንደሚመች አላውቅም። ይሄንን ለመመለስ ብዙ ኤርትራውያን እየለቀቁ ይወጣሉ፣ ይፈልሳሉ፣ ይሰደዳሉ። የድንበሮቹን መከፈት ምክንያት በማድረግ እየወጡ ነው ከሀገራቸው የሚባል ነገር አለ። ይሄንን ታዝበሃል አንተ? ያነጋገርከው ሰው ባለስልጣን አለ በዚህ ጉዳይ ላይ ወይስ የምታስበው ነገር አለ? ሰሎሞን ጥሩ ጥያቄ ነው። እንደውም አሁን ነው ጥሩ ጥያቄ ጠየቀኝ፣ ከበጋ ጥያቄ ደስ ያል ደስ የሚል ጠያቄ ጠየቀኝ። ምክንያቱም ልክ እኔ አሁን ለአሁን ወደዘ ለአንበሳ ገና አልሄድኩም ብዙ ጊዜ በዛ አካባቢ ነው የሚወራው ና ግን የሚገርምህ ነገር የችኮላ ና ብዙ ሲነግሩኝ የወሬ የአሉባልታ ነገር ብዙ ሰው እንትን እንዳደርገው ነው የሚነግሩኝ። ግን የሚገርምህ ነገር ለምሳሌ እኔ እዚህ አምስት ሰዎች አግኝቻለሁ፣ ወጣቶች ከኢትዮጵያ የመጡት እነዚህ ከሁለት ዓመት በፊት ወደ ኢትዮጵያ ሄዱ ናቸው። ኤርትራውያን ናቸው ኤርትራውያን ናቸው እና ሁሉም የወጣ በዛ ወጥቶ ይቀራል ማለት አይደለም፣ ይመለሳሉ። አሁን ድንቦት ሲከፈት ይሄዳሉ፣ ይመለሳሉ። እና የተለያየ እንትን ያለው ግን እርግጥ የመጀመሪያ ሳምንት በተለይ ሲከፈት ይባል ትንሽ አላስፈላጊ የሆነ ቤተሰቦቻቸው ውጭ ያሉት ሮ ለመውጣት የቸገሩት ምናምን እነሱ እንደወጡ ነው የሚነግሩኝና ግን አሁን የወጡትም እየተመለሱ በሳሁን ያዩት ይሄዳሉ፣ ይመጣሉ፣ ይመለሳሉ። እነዚህ ዓይነት ነገር ነው ያለው። እንግዲህ ተወልደ ገና የምትቆይ ይመስለኛል። እዛ እንግዲህ ትንሽ ተመችቶኛል፣ ደግሞ ሀገሬ ነው እና እናንተና አለቆቼ ከፈቀዱልኝ እንግዲህ መጨመርም ደስ ይለኛል፣ ግን ብዙ አልቆይም በጊዜ እመለሳለሁ። መልካም እንግዲህ፣ ኢትዮጵያም ገባ ወጣ እያልክ ነው። ምናልባት በዚያው ልትውጥህ ትችላለች። ከተመቸህም አዲስ አበባንም ጎብኘት አድርገህ ልትመጣ ትችላለህ። ለማንኛውም ግን እዛው አካባቢም እያለህ እየተመለስኩኝ ያለህበትን ሁኔታ የምታየውን ነገር ከአድማጮቻችን ጋር እንድታካፍል እጠይቀሃለሁኝ። ከተመለስክም በኋላ ዘርዘር ያሉ እንዳልከው በቪዲዮም በድምፅም የተደገፉ ዘገባዎችን ታቀርብልናለህ። ለዛሬ በጣም አመሰግናለሁ ተወልደ። መልካም ምሽት፣ ደህና እደር። ሰሎሞን አመሰግዳለሁ። ደህና ሕደር። ስጥፋ ደውልልኝ። እኔም ወደ ኢትዮጵያ ገባ ወጣ እያልኩም እሰራለሁ። አዲስ አበባ እምቢሆን አውሮፕላን አዲስ በሳምንት ሁለት ሶስቴ አለና ደርሱም ይችላሉ። አይታወቅም። ይገርካ አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜናዎቹን እናሰማለን። የዩናይትድ ስቴትስ ምስጢራዊ አገልግሎት ፈንጂ ሊኖራቸው ይችላል ተብለው የተጠረጠሩ በፖስታ ቤት የተላኩ ጥቅሎችን እንዳከሸፈ ገልጿል። እስካሁን ባለው ጊዜ ፈንጂዎች ሊሆኑ ይችላሉ ተብለው የሚጠረጠሩት ፖስታዎች የተላኩት ለቀድሞ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማና ባለፈው ፕሬዝደንታዊ ምርጫ በፕሬዝደንት ዶናልድ ትራምፕ የተሸነፉት ውጭ ጉዳይ ሚኒስትር ሂለሪ ክሊንተን፣ ለዲሞክራቲክ ፓርቲው ከፍተኛ ገንዘብ በመርዳት የሚታወቁት ቢሊዮነሩ ጆርጅ ሶሮስ ለሲኤንኤን ስቱዲዮ መሆኑ ተገልጿል። ድርጊቱን አጥብቀው ያወገዙት ፕሬዝደንት ዶናልድ ትራምፕ ጉዳዩን በቅርበት እየተከታተሉ መሆናቸውን ገልጸዋል። የፌዴራሉ ምርመራ ቢሮም ከሌሎች አጋሪ የደህንነት ጥበቃ መስሪያ ቤቶች ጋር ምርመራውን ቀጥሏል። የኢትዮጵያ የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች ነገ ሁለተኛ ልዩ ስብሰባቸውን ሲያካሂዱ የፕሬዝደንት ዶክተር ሙላቱ ተሾመን መልቀቂያ በመቀበል አዲስ ፕሬዝደንት ይሾማሉ ተብሎ እንደሚጠበቅ የሀገር ውስጥ የዜና ማሰራጫዎች የምክር ቤት ምንጮችን ጠቅሰው ዘግበዋል። የራያን የማንነት ጥያቄ በማንሳታችን ምክንያት በደል ተፈጸመብን ይላሉ የጉዳዩ አስተባባሪዎችና አንዳንድ የአላማጣ ነዋሪዎች። እነዚህንና ይህንን በመጠየቃችን ከመኖሪያችን ተፈናቀልን ያሉም ወጣቶች አሉ። የአካባቢው የመንግስት ባለስልጣናትም የበኩላቸውን ተናግረዋል። ዩናይትድ ስቴትስ ኢስታንቡል ከሚገኘው የሪያድ ኤምባሲ ውስጥ በተገደለው የሳውዲው ጋዜጠኛ ጃማል ካሾጂ ጉዳይ እጃቸው አለበት ያለቻቸውን 21 ሰዎች የቪዛ ፈቃድ መከልከሏ ተገልጿል። የተከበራቸው አድማጮች ለምሽቱ ያዘጋጀናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ በሶሎሞን ክፍሌና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅ ይታየና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ቀጥሎ ይቀርባል። በእኛ በኩል በሰላም ደሩ የከረመት ፍቅር ነው ወዳው የሚበራ፣ ወዳው የሚጠፋ የወረት ትግር ነው የፍቅሮች ክርፋፋ። የከረመት ፍቅር ብዙ ባለ ጊዜ መጀነካ ይገርም ይሰማር ካዜ በብዛት ይገኛል። ፍቅር በያይነቱ፣ የከረመ ፍቅር አቤት ደስ ማለት